ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ። ከአሜሪካ ድምፅ ሀብታሙ ጽዩም አብሬያችሁ አመሻለሁ። በ2013 ዓ ም የተቋቋመው የአምላክ ልጆች ፋውንዴሽን የኑሮ ጣፋንታቸው ከሆስፒታል ወደ ጎዳና የሆኑ እናቶችን አስጠግቶ ይረዳል። እስካሁን ከ160 በላይ እናቶችን የረዳው አገር በቀሉ ፋውንዴሽን ወላጆች ከጨቅላ ልጆቻቸው ጋር ለስድስት ወራት በአራስ ቤቱ ካቆየ በኋላ በዘላቂነት እንዲቋቋም ድጋፍ ያደርጋል። ከሰሞኑ ተቋሙን ጎብኝቶ ቀጣዩን ዘገባ ልኳል። በተራራቀበት ሰው ሰውን በሚሸሽበት ባስከፊው የኮቪድ-19 ሉላዊ ወረርሽኝ ወቅት ረዳት የሌላቸውና ጎዳና የመጨረሻ መዳረሻቸው የሆኑ እናቶችን ለማገዝ የተቋቋመ አገር በቀል ፋውንዴሽን ነው። ገና በ10 ዓመት የልጅነት ዕድሜው የአምላክ የተባለ ወጣት የታየው ርዕይ ለፋውንዴሽኑ መመስረት ምክንያት መሆኑን የፋውንዴሽኑ አስተባባሪ ሲስተር ሰናይት ፊሊጶስ ይገልጻሉ። የአምላክ ፍቅር አለባቸው የሚባል ወጣት ልጅ ነበረና ይህ ወጣት ልጅ በ10 ዓመቱ የራሱ የሆነ ራዕይ ይጽፋል። እዚህ ጀርባዬ ላይ እንደምታየው በራሱ የእጅ ጽሑፍ የተጻፈ ነው እና ያቺ ራዕይ የጻፋት ምንድን ነው? ትንሽ ድርጅት ከፍታለው፣ ሰራተኞች እቀጥራለው፣ አንድ ሰባት መቶ ሄክታር መሬት የሚሆን መሬት ይኖረኛል፣ ዘመናዊ እርሻ ይኖረኛል። በዚህ በእርሻው በሚገኘው ገቢ የጎዳና ልጆችን እረዳለሁ፣ ዩኒቨርሲቲ ከፍታለሁ፣ አገሬን ከማጅብነት ነጻ አወጣለሁ አገሬን ደግሞ የተንደላቀቀ አረጋለሁ ብሎ ይጽፍና ለአባቱ ይሰጣል። በአስር ዓመቱ ላይ ከአባቱ ጋር ይነጋገራሉ፣ እዛ ጋር እንደምናየው ይፈራረማሉ። ከዛ በኋላ ይሄ ልጅ ለትምህርት ወደ ውጭ ይሄዳል። ሀገር ሄዶ ከኮሌጅ ግራጅዌት ካደረገ በኋላ በ23 ዓመቱ ከዚህ ዓለም ደሞት የአምላክ የልጅነት ርዕዩን ሳያሳካ በአሜሪካ ምድር ይችን ዓለም በሞት ተሰናበተ። አሳዛኙ የእልፈት ዜና ከተሰማበት ማግስት ጀምሮ ቤተሰቦቹና ወዳጆቹ ርዕዩን እውን ወደ ማድረግ መሸጋገራቸውንም ሲስተር ሰናይት ያስረዳሉ። እንግዲህ በዙሪያቸው ያሉ ሰዎች ጓደኞቻቸው፣ ቤተሰቦቻቸው የሆኑ ተመካክረው ለምን ፋውንዴሽን አይቋቋምም ብለው ያስቡና ለአባቱ ያሳያሉ ፋውንዴሽን ቢቋቋሙ ይሻላል ዱል አትዲስ ለመጽናናትም ለመታሰቢያ፣ እንደዛ ብለው ለአባትየው ሲያሳዩ አስር ዓመት ላይ የጻፈው ያችን ራእይ አባትየው በክብር አስቀምጧት ነበር እና ፋውንዴሽኑ ከተቋቋመ በእሱ ራእይ ላይ ቢመሰረት መሰረት ይሻላል በሚል ያችን ራእይ ይሰጣቸዋል። አሁን እዚህ ጋር መታያትን በእጅ ጽሑፉ የጻፋት ና ይሄ ፋውንዴሽን የተቋቋመው በእሱ ራእይ ላይ ነው። ከዚህ የተነሳ ነው ስያሜው የልጁ ስም የአምላክ ስለሆነ የእሱ ልጆች ናቸው እንደማለት ነው። በዚህ መልኩ የተቋቋመው የአምላክ ፋውንዴሽን ከወሊድ በኋላ ወደ ጎዳና ከመውጣት በቀር አማራጭ የሌላቸውን እናቶች ከጤና ማዕከላት ጋራ በመቀናጀት በአራስ ቤቱ እያስጠጋ ይረዳል። አቶ መልካሙ ዱንፋ የፋውንዴሽኑ ስራ አስኪያጅ ናቸው። በጠቅላላ በማማ ሻንጣ ሃምሳ አንድ ሻንጣውን ይዘው ወደ ማህበረሰብ የተመለሱ ማለት ነው። ምንም መግቢያ የሌላቸውና መጨረሻቸው ግን ጎዳና የሆነው ግን እስካሁን እስከዛሬ ድረስ ትናንት እስከገባችው እና ድረስ መቶ አስር እናቶችን አስተናግደናል። በጠቅላላ መቶ ስልሳ አንድ እናቶችን ማለት ነው። ከነዚህ መካከል ሶስት መንቲዎች አሉ መንቲዎች አሉ። ስለዚህ መቶ ስልሳ አራት ህጻናቶች እና መቶ ስልሳ አንድ እናቶችን አስተናግደናል። በጠቅላላ ወደ ሶስት መቶ ሀያ አምስት እናቶችና ጨቅላ ህጻናቶቻቸውን በጠቅላላ ማለት ነው ለማስተናገድ የቻሌ ፋውንዴሽን ነው። የፋውንዴሽኑ አስተባባሪ ሲስተር ሰናይት ፊሊጶስ ደግሞ አራስ እናቶች ወደ ማዕከሉ ከገቡ በኋላ ስለሚደረግላቸው ክብካቤና ስለሚሰጣቸው አገልግሎት አብራርተዋል። አጠቃላይ የአራስ ቤት ስራ ዋና ስራችን የማልበስ ስራ ነው፣ የማረስ ስራ ነው። ማረስ ማለት እዚህ ጋር አምጥተን ለስድስት ወር እናርሳለን። ለስድስት ወር ስናርስ በተመጣጠነ ምግብ ነው ብናርሰው እና የሚያስፈልጋል። እንደ ባህላችን በገንፎ በአጥሚት እናርሳለን። ምክንያቱም ባህላችን ነውና። ስድስት ወር ሲቆዩ ዝም ብለው ትን ብለው እንዳይቆዩ ይሰለጥናሉ። ስነ ተዋልዶ ይማራሉ። ስለ ጡት ማጥባት ይማራሉ። ከዛ በተጨማሪ ደግሞ የእጅ ጥበብ ሙያ ይማራሉ። አንዲት እናት ስትመጣ የምናደርገው ነገር ምንድነው ነው? ነባር አራሶች አሉ። ነባር አራሶች ወጥተው ይቀበሏታል። በምን ይቀበሏታል? በእልታ ይቀበሏታል። እኛ አሁን ይህንን እልታ እንዴት ሆኖ አገኘ ነው መሰለ፣ እንደ አንዱ ቴራፒ። እንግዲህ አንዲት እናት ስትመጣ መጀመሪያ ላይ አልቅሳ በጣም ተጨንቃ አንገቷን ደፍታ የመጣ የትመጣለች ስትወጣ ግን በሳቅና በደስታ ትወጣለች። ስትወሩ ቀላል አይደለም። በአሁኑ ወቅት በፋውንዴሽኑ ከሚገኙ እናቶች መካከል የሆነችው የመንታ ህጻናት ወላድ ዝናሽ ጌታቸው፣ ሆስፒታል እንዳለሁ የሚረዳሽና የሚያርስሽ ድርጅት ተገኝቶልሻል ስባል ለማመን አልቻልኩም ስትል ባገኘችው እድል መደነቋን ትገልጻለች። እንደ እንዲህ አይነት ቦታ ተገኝቶልሻል ዝናሽ ምንት ያለሽ አሉኝ። ከልጆች ነው ወይስ ከልጆቼ ነው ልጆችን ብቻ ነው የሚቀበሉት አልኩት። ከነ ልጆች ነው ሲሉኝ አላመንኩም። ልጆችን ልሸጪ ነው አልኳት፣ በአፌ አውጥቼ ማለት ነው። አደለም፣ ዝናሻ ይማኝ ያለችኝ ወጣ። ወደዚህ ማለት ነው ስመጣ፣ እዚህ ጋር ሴቶቹ ተሰበሰቡ ና እዚህ ያሉት ልጆች እንደኔ፣ በቃ እናቴ የተቀበለችንና ቤተሰቦች የተሰበሰቡ መሰለኝ ዛኔ ማለት ነው። የተሰማኝን ደስታ ልገልጽ አልችልም። በጣም ነው እንዴት የተደሰትኩት እና በቃ እስከ ዛሬ እግዚአብሔር ይመስገን እናት አባቴን እህት ወንድሞቼን እዚህ ነው እያየሁት ያለሁት። ሜሮን ሰይፉ አስተያየቷን የሰጠችን ሌላዋ የፋውንዴሽኑ ተጠቃሚ ናት። በርደርሽ በእልልታ ሊቀበሩ ልጆቹ የሰበሱ ምናሰብ በራጅ ሰበሰቡ አስገቡ። በጣም በጣም ነው እናቴም አባቴ ሞቱ፣ ግን አባቴና እናቴ ቦታ ሆነዋል። እዚህ ቤት በእልልታ ተቀበሉ ልጅ ያለባበሱ ለኔ ልብስ ሰጡኝ። ምን ማይፈልገው ነገር ሁሉ ነገር ቅባት፣ ምን ምን ብሎ ወዲው አዛ ሻውር አስገቡኝ። እናቴው ነው አባቴው ነው ጠንካር ነው ለኔ ሰጥቶኝ ልጅ እስኮንድረስ ስድስት ወር ሙሉ እዚህ ነው እንኳን እዚህ ቤት እውነት አምላክ ልጅ አልሞተም፣ በህይወት አለ። ድሮ እራሴ ጥዬ ነበረ ማንነት ጥዬ ነበር። ግን አሁን እዚህ ቤት መጥቼ ማንነት አግኝቻለሁ። ፋውንዴሽኑ ያረሳቸው እናቶች ከስድስት ወራት በኋላ ከአራስ ቤት ሲወጡ ቤተሰቦቻቸውን በማፈላለግ እንዲቀላቀሉ ከማድረግ አንስቶ በተለያዩ የሥራ ዘርፎች ተሰማርተው ራሳቸውን እንዲችሉ ድጋፍ እንደሚደረግላቸው አስተባባሪዋ ሲስተር ሰናይት ተናግረዋል። ከዚሁ አገልግሎት በተጨማሪ ቤተሰብን የማማከርና የማሰልጠን ጎዳና ላይ የሚገኙትን ደግሞ ከሱስ ነፃ እንዲሆኑ የማገዝ ተግባራትም እንደሚከናወኑ አስተባባሪዋ ዘርዝረዋል። ፋውንዴሽኑ እስካሁን ስራዎቹን የሚያከናውነው በአባሎችና በጎ ፈቃደኞች ድጋፍና አስተዋጽኦ እንደሆነ ስራ አስኪያጁ አቶ መልካሙ ዱንፋ ገልጸዋል። የቤት ኪራይ ከሌሎች ወጪዎች ጋር ተዳምሮ ፋውንዴሽኑን እየፈተነው እንደሚገኝ ጠቅሰው ተጨማሪ ድጋፍ እንደሚያስፈልገው አመልክተዋል። መንግስት ጋርም ጫና እንዳለ ብንረዳም ግን እያገለገልን ያለው በአይነቱ ልዩ ነው። ዛሬ የተወለደው ልጅን ነው የምናገለግለው። ዛሬ የተወልዶ ይጣፈንታው አንዳንድ ጊዜ ሽንጥቤት አንዳንድ ጊዜ መወርወር የሆነውን ሽንጥ ቤት መወርወር የሆነውን ምን መወገድ የሆነውን ልጅ አንስትን ኢትዮጵያዊ ዜጋ እንዲሆን ነገ ገር ሆነን እንዲወድ የምናደረግ አይነት ፋውንዴሽን ስለሆነ ለምሳሌ መንግስት ቦታ ቢሰጥን ቦታ ቢሰጥን አትሊስ ከቤት ግራ ወጥተን እኛ ደግሞ የበለጠ ለመስራት እድሉ አለን። ከሆስፒታል ወደ ጎዳና ከመውጣት በቀር ምርጫ የሌላቸውን እናቶች መጠጊያ ሰጥቶ በቀጣይ ኑሯቸውን የሚያቋቁመውን የአምላክ ልጆች ፋውንዴሽን ማገዝ የሚፈልግ ማንኛውም ሰው በግለሰብ በቤተሰብ እና በተቋም ደረጃ አባል በመሆን አሊያም በበጎ ፈቃድ አገልግሎቶች በመሳተፍ እንዲያግዝም ኃላፊዎቹ ጥሪ አቅርበዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ ኬኔዲን፣ ለቀደመው ዘገባ አመሰግናለሁ። ኢትዮጵያን ሴቶች ለነጻነትና እኩልነት ያደረጓቸው የትግል ታሪኮች በቂ ትኩረት አልተሰጣቸውም ሲሉ የታሪክ ተመራማሪዎች ይገልጻሉ። ኢትዮጵያኑ ሴቶች ካለባቸው ማህበራዊ ኃላፊነት ባሻገር ሀገሪቱ ባለፈችባቸው የታሪክ ሂደቶች ውስጥ ከአመራር ሰጪነት እስከ ፖለቲካዊ ትክል ድረስ ተሳትፎ እንደነበራቸው የሚናገሩት ምሁራኑ ያበረከቱት ሚና በታሪክ ንግርቶች ላይ ጎልቶ እንዳልታየ ይጠቁማሉ። አስማማ ዋየነ ቀጣዩን ዘገባ በጉዳዩ ላይ አካቷል። ኢትዮጵያ ውስጥ በነበሩና በሚደረጉ የነጻነትና የእኩልነት ትግል ታሪኮች ውስጥ ሴቶች የነበራቸው ድርሻ በጉልህ አልተጠቀሰም። ሴቶች ከቤተሰባዊና ማህበራዊ ኃላፊነቶቻቸው በተጨማሪ ኢትዮጵያ ባለፈችባቸው የታሪክ ሂደቶች ውስጥ ከአመራር ሰጭነት እስከ ፖለቲካዊ ትግል ድረስ የነበራቸው ተሳትፎም በበቂ እንዳልተዘከረ የታሪክ ምሁራን ይናገራሉ። በአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናትና ምርምር ተቋም የማህበረሰብ ታሪክ አጥኚ ዶክተር ነጻነት ገብረ ሚካኤል ሴቶች በተማሪዎች ንቅናቄ ውስጥ ከነበራቸው ተሳትፎ ይነሳሉ። ከተማሪነት ወደ ፖለቲካ እንቅስቃሴ ውስጥ ጎልቶ የገቡበት የሴቶች ጥያቄ በወቅቱ በነበረ ሪዮት ምን ማለት ነው? ለኢትዮጵያ ምን ማለት ነው? ለኢትዮጵያ ሴቶች ምን አይነት ነጻነት ነው የምንመኘው? እንዴት ነው የሚተነተነው የሚለው የወቅቱን ርዕዮተ ዓለም ተከትለው መጽሐፍትን ጽፈዋል። ዴሞንስትሬሽን ወጥተዋል፣ ወይንም ሰላማዊ ሰልፍ አድርገዋል። የነበሩትን የፖለቲካ እንቅስቃሴ ውስጥ ተሳትፎ አድርገዋል። በሂደት ነው እዚህ ውስጥ የሚሄዱት የሚገቡት። እሱ ጥናቱ በተለያየ መንገድ እየወጣ ስለሆነ እሱ ለሱ ተወው እና ያንን ፕሬዘንሳቸውን በጣም የነበራቸውን አብረው ከወንድሞቻቸው ጋር የታገሉበትን ነገር ብዙዎቹ በሕይወት እስከ መክፈል እስከ መታሰር በኋላ ጠፍተውም እስካሁን ያልተገኙ ብዙ አሉ። በዚህ ዛሬ ባነሳነው ነው የኢትዮጵያን ሴቶች የነጻነትና እኩልነት ትግል ታሪክ ጉዳይ ሀሳባቸውን ያካፈሉን ሌላው ምሁር የባህልና ታሪክ ተመራማሪው ረዳት ፕሮፌሰር አህመድ ዘካሪያ ናቸው። ሴቶች ከነጻነትና እኩልነት ትግል እስከ አመራርነት የነበራቸው ሚና ብዙ ዘመናትን ወደ ኋላ ተጉዘው ከኢትዮጵያ ታሪክ አንጻር ይቀኙታል። አሁ ታሪኩ እንደሚነገረው ከሆነ የሳባም ድርሻ ጥበብ ፍለጋ የነበረው ሁኔታ የኢትዮጵያ አውድ መረዳት እንችላለን። እነ ጉዲትንም ስናነሳ አመራራቸው ከፍተኛ ሆኖ አንድ ትልቅ ሀገር መገዳደር ችሎ ስልጣን ለመጨበጥ የመሞከሩበት ሁኔታ እናያለን። በመካከለኛውን ዘመን እነ እሌኒ ትልቅ ድርሻ እንደነበራቸው ታሪክ ይመዘግባል። በዛው ሁኔታ እነ ድል ወንበራም ሰፊ ጦር አመራር ሂደቶች ያሳዩበትን ሁኔታ እናያለን። ቀርብ ባለውም ቸጌታ አይቶን ማንሳት ይቻላል። በጦር ሜዳም ቢሆን ፊት ለፊት ብዙ የታዋጊነት ድርሻ ባይኖራቸውም ቀለቡንም ሆነ ሕክምናውን ከሴቶች ውጭ ማሰብ ይቸግራል። በዋጋውን ጥበመት በዘመናዊም ሂደት ስናየው ስንዱን እናያለን። ስንዱ በዳይሬክተርነትም በፓርላማ አባልነት አገልግለዋል። በአጠቃላይ ስናስበው እያንዳንዷ ሴት አስተዋጽኦ አወጣችው ብለን ስንል ወንዱንም የፈጠረች እሷ ናትና። በድምር ውጤት ካየ ነው የሴቶችን ድርሻ የሚወዳደር ያለ አይመስለኝም። ወደ ዶክተር ነጻነት አስተያየት ስመለስ እርሳቸውም እንዲሁ ሴቶች በኢትዮጵያ የስርዓተ መንግስት ውስጥ የነበራቸው የአመራር ሚና ከአስራ ዘጠነኛው ክፍለ ዘመን በኋላ ለመብቶቻቸው መከበር ላደረጓቸው ትግሎች አስተዋጽኦ ማበርከቱን ያወሳሉም ለነጻነት ትግል ስንል ከስር የተፈነቀለውን ብቻ ሳይሆን ማየት ያለብን፣ ምናልባት ፖለቲካና ኢኮኖሚ አውዱ የፈቀዳላቸው ቦታቸውም ከፍተኛ የፖለቲካ ማዕረግ ላይ የነበሩ ንግሥቶች ነበሩ፣ ሀገርን የሚያስተዳድሩ የሚመሩ ወይም ከነገስታቱ ያላነሰ አስተዋጽኦ የነበራቸው። ስለዚህ እንደዛ አይነት አውድ ውስጥ ያለ የነጻነት እንቅስቃሴ ነው ታሪክን ተከትሎ የሚያደርጉት። በኋላ ማለት ነው የስርአተ መንግስቱ እየተደራጀ በሚመጣ ጊዜ በተለይ ከዚህ አስራ ዘጠነኛው ክፍለ ዘመን በኋላ የትምህርት የዚህ ዘመናዊ ህይወት እንቅስቃሴ ጋር ተያይዞ የሴቶችንም በተለይ ፖፒለር የምንለው አብዛኛውን ሴቶች በሆነ መንገድ እንደ ዜጋ የማዋቀሩ ነገር ትምህርት ያስፈልጋቸዋል፣ ወጥተው ይህንን አይነት ስራ መስራት አለባቸው የሚል የድንጋጌ መንገዶች እየተሄደ ሄደ። ለምን ይሄ አዲሱን ከአስራ ዘጠነኛው ክፍለ ዘመን ወዲ ያለውን በተለይ ከኢጣሊያን ከአድዋ ጦርነት በኋላ ያለው ጊዜ፣ በጦርነቱም ውስጥ ሴቶች ብዙ አስተዋጽኦ እንደነበራቸው እናውቃለን፣ እንደማንኛውም ማህበረሰብ። ቀጥሎ ግን ሴቶቹ ራሳቸው ትምህርት ያስፈልገናል ብለው ይጽፉ እንደነበር እናውቃለን። በብርሃና ሰላም ጋዜጣ ላይ ብናይ ብዙ ወንዶች እነሱም ተክተው ይጽፉ ነበረ። ሴቶችም ራሳቸው እንደ ትምህርት ብንማር የሚል የልምምጥ የሚመስል ጥያቄዎች ይጠይቁ ነበር። ስለዚህ የእነዚያ ጥያቄዎች የመነሳት ውጤቶች ነን። አሁን ያለነው ተምረን በትምህርት ቤት ውስጥ የምናሉ ሴቶች። ስለዚህ እንደዚህ አይነት ልዝብ የሚመስልም ጥያቄ በማንሳት እነዛን ጥያቄዎች መልስ እንዲያገኙ በማድረግ የራሳቸውን አስተዋጽኦ ነበራቸው። የኢትዮጵያውያን ሴቶች ለሀገር ነጻነትና አንድነት መከበር እንዲሁም ለመብቶቻቸው ያደረጓቸው ትግሎች ታሪክ በቂ ትኩረት አላገኘም የሚለው የሁለቱም ወራን እምነት ነው። ረዳት ፕሮፌሰር አህመድ ዘካሪያ ለዚህ እምነታቸው ማብራሪያ አላቸው። ታሪካችን በስርአቱን ማዝገብ አለመቻላችን ፈተናችን ነው። ለዛሬውም ችግራችን ይሄው ነው ያደረሰን እና በስርዓቱ መመዝገብ እና በጊዜው እንቅስቃሴዎቻችንን በሙሉ በስርዓቱ ብንመዘግብ ጥሩ ነው። አሁን የሴቶችን አስተዋጽኦ በጣም መመልክ ቢሆን ባለፉት ሃምሳ ስልሳ ወደ ሰባ ዓመትም በላይ ያለው አዲስ ዘመንንም ጋዜጣ ብና የተወሰነ እንቅስቃሴያቸውን ሊያሳየን ይችላል። በዛ ተነስተን የሴቶችን ድርሻ እናወጣለን። ብዙን ግጥ የሚዘለል አይነት ይሆናል። የወንድ አለም ስለሆነ የሴቶቹን ድርሻ ብዙ አንመዘግብምና አልተመዘገበም። ዶክተር ነጻነት በበኩላቸው ራሳቸው ሴቶችን ቢሆኑ ታሪካቸው በበቂ ሁኔታ አልተነገረልንም ብለው እንደሚያምኑ የዳሳ ጥናት አጣቅሶ ያስረዳሉ። የአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናትና ምርምር ተቋም በተማሪዎች ንቅናቄ ወቅት ሴቶች የነበራችሁ ሚና በተመለከተ በሰራቸው የጥናትና ምርምር ስራዎች ላይም ይህ ስለመንጸባረቁም ያነሳሉም። ፕሮፌሰር ባህሩ የአፍ መረጃዎችን ወይንም ኦራል ሂስትሪ ብለው ነው የሚቀለኝ የተማሪ ንቅናቄውን የአጠቃላይ ንቅናቄውን ታሪክ በሚሰሩ ጊዜ በአስራ ዘጠኝ ዘጠና ሰባት ባያበሻ ሰብስበው ሲያነጋግሯቸው አንዱ ያናገሯቸው ስለ ሴቶች ጥያቄ መነሻ በዛ እንቅስቃሴ ውስጥ የሴቶች ጥያቄ ወይንም ተሳትፎ እንዴት እየጎለበተ እንደሄደ ምስክርነታቸውን እንዲሰጡ ነው። የዛ የምስክርነት አካል ውስጥ አንዱ ጎልቶ የወጣው የጥያቄ መንገድ፣ የእኛ ታሪክ ከዚህ ከእንቅስቃሴው ታሪክ አንጻር እኛ ከከፈልነው ዋጋ አንጻር ታሪኩ በደንብ አልተሰራም የሚል አንድ እንድምታ ያለው ጥያቄ ነበረ። ያንን እንደ ግብዣ ወስደን ነው ኦኬ እንደዛ ብሎ ካሰቡ የሴቶቹን ታሪክ እንደነበረ ከመዛግብቶቹ፣ ከራሳችሁ ካሉት ሰዎች ምስክርነት ያንን ግብዣ ተከትለን የሰራነው ስራ ነው ማለት ነው። ሁሉም እኔ ያነበብኳቸው ላይ አሁንም የታሪክ ሽፋንነት የመላላት ነገር ያነሳሉ። አሁንም ብዙ ይቀራል የሚል ግምገማ ነው እኔ በግል ያለኝ። በዚህ ፖለቲካ እንቅስቃሴ ውስጥ የሚያልፉት የነበሩ ሴቶች አንድ፣ ሁለት፣ ሶስት ሰዎች ምስክርነትን ሰጥተውናል። ከሴቶቹ ግን የወቅቱን የትውልዱን ታሪክ ያየን እንደሆነ አብዛኛው በወንዶቹ በኩል የተተረከው ይሰፋል ማለት ነው። ከቅርብ ጊዜያት ወዲህ የሴቶችን አስተዋጽኦ የሚዘክሩ ጽሁፎች እየወጡ መሆኑን የሚናገሩት የባህልና ታሪክ ተመራማሪ ረዳት ፕሮፌሰር አህመድ ዘካሪያ፣ ነገር ግን የበለጠ መስራት ያስፈልጋል ይላሉ። በአጠቃላይ ሚኒስቴር መስሪያ ቤት አላቸው። በዛም አካባቢ ጥናትና ማካሄድ ይቻላል ብዬ ገምታል። በዩኒቨርሲቲዎችን በኩል የተወሰነ የጀንደር ጥናቶች ኢንስቲትዩቶች አሉ እና ይህንን ማበረታታትና ስርዓት ማስያዝ ወደ ህዝቡ ማቅረብ የሚቻልበት መንገድ በሚዲያም በጽሁፍም አቅድሞ ለህዝቡ የሚደርስበትን የሚያሳልጥ የተሻለ ግንዛቤ ይኖረናል ብዬ ተስፋ አደርጋለሁ። የአዲስ አበባ ዩኒቨርሲቲ በተማሪዎች ንቅናቄ ወቅት ሴቶች የነበራቸው ሚና የሚዳስሱ የጥናትና ምርምር ስራዎችን ማሳተሙን የሚናገሩት ዶክተር ነጻነት በበኩላቸው ገና ብዙ ስራዎች ይቀራሉ ይላሉም። አንድ ሁለት አርቲክሎች አውጥተናል። ከዛ ጥናት ላይ አሁን በመቀጠል የምናወጣው ደግሞ ወርክሾፕ አካሄደን ነበር። የዛ ጊዜ ቅብብሎሽ በሚል በተማሪ ንቅናቄ ውስጥ ያለፉ ሴቶች ከአሁን ካሉ ሴቶች ንቅናቄዎች ጋር ያደረጓቸው ውይይትና የጥናታዊ ጽሑፍ ያካተተ እሱን ደግሞ ፕሮሲዲንግ አሁን በቅርቡ እናወጣለን። እንደ ቅብብሎሹ እየተቀባበለ ቀስ በቀስ እየወጣ ነው። ሶስት አመት የተጠና ጥናት ነው። የእኛ በጣም ቁንጥል ነች እንዳልኩ የተማሪ ንቅናቄ ውስጥ ያለፉ ሴቶች እና የሴቶችን ጥያቄ ነበረ የዳሰስ ነው። የታሪክ ክፍተቱ ግን ከዚህ ያለፈ እንደሆነ ቅድም ተነጋግረናል። የነርሶች ታሪክ አልተሰራም። በአብዛኛው ሜዲካል ውስጥ የገቡ የነበሩ ሴቶች ታሪክ አልተሰራም። ብዙ ከሴቶች መልክ አንጻር እንደ መደባቸው እንደ የስራቸው፣ በአደባባይም በመጀትም ብዙ እርሻዋን ይዘን ህክምናን ይዘን ወጌሻን ይዘን ብዙ ልንሰራቸው የምንገባ የኢትዮጵያን መልክ ሞር እየሞላ ይሄዳል ብዬ ነው ማስበው ታሪኩ ላይ በደንብ መሰራት የሚገባው የተሰሩ አሉ ብዙ ግን ብዙ መቀጠል የሚገባው ይመስለኛል። ኢትዮጵያን ጨምሮ በመላው ዓለም በየአመቱ እንደ አውሮፓውያን አቆጣጠር መጋቢት ስምንት የሚከበረው የሴቶች ቀን እንደዚህ አይነት ያልተነገሩ የሴቶች የነፃነትና የእኩልነት ታሪኮች ጎልተው የሚሰሙበት ነው። ለአሜሪካ ድምፅ አስማማዬ ነው ዋሽንግተን ዲሲ Тарау, летел без

ተስማ መሆኑ፣ አመሰግናለሁ። በመቀጠል ደግሞ የዘጠና ስድስተኛው ኦስካር ሽልማትን አበይት እውነቶች እነግራቸዋለን። በአሜሪካ የፊልም ዘርፍ ውስጥ ላቅ ያለ አስተዋጽኦ ላደረጉ ባለሙያዎች ከበሬታ የሚሰጥበት የኦስካር ሽልማት ስነ ስርዓት ትናንት ምሽት ተካሂዷል። የአቶሚክ ቦምብ ፈጣሪው ሮበርት ኦፕናይመርን ታሪክ የዳሰሰው ኦፕናይመር ፊልም በምሽቱ በርካታ ሽልማቶችን ያገኘ ሁኗል። ኦፕናይመር የዓመቱ ምርጥ ፊልም፣ መራሔ ትርኢት፣ ተዋናይና ረዳት ተዋናይ ዘርፎችን ጨምሮ በሰባት ዘርፎች አሸናፊ ሁኗል። የፊልሙ አዘጋጅ ክሪስቶፈር ኖላን፣ መሪ ተዋናዩ ኪሊያን መርፊ፣ ረዳት ተዋናይ ሮበርት ዳውኒ ጁኒየር ወርቅ ቅቡውን ድል ምልክት ሽልማት ጨብጠዋል። ፑርቲንግስ በተሰኘው ፊልም ላይ ድንቅ ያተዋወን ችሎትዋን ያሳየችው ኤሚ ቶማስ ምርጥ ሴት ተዋናይትነት ሽልማትን አሸናፊ ሆናለች። ዘ ሆልዶቨር በተሰኘው ፊልም ላይ የአንድ ሁለተኛ ደረጃ ትምህርት ቤት ማድቤት ኃላፊን ገጸ ባህሪ ወክላ የተጫወተችው ደቭነ ጆይ ራንዶልፍ የድንቅ ረዳት ተዋናዊ ሽልማት አሸናፊ ሆናለች። ሽልማቱን በተቀበለችበት አፍታ በምሽቱ ከተሰሙት ቀልብ ሳቢ ንግግሮች መካከል አንደኛውን ያሰማችው ደብነይ የየል ትወና ትምህርት ቤት መምሯን ሮን ቫን ሉዊን አመስግናለች። በዚያ መማሪያ ክፍል ውስጥ ብቸኛው ጥቁር ተማሪ ነበርኩ፣ እርሶ ይህንን ተመልክተው በቂ መሆኔን ነግረውኛል በማለት በምርጥ የፊልም አጃቢ ሙዚቃ ዘርፍ ለባርቢ ፊልም ለሰራችው ሙዚቃ ቤሊ አይሊሽ አሸናፊ ስትሆን በምርጥ የውርስ የፊልም ጽሑፍ አሜሪካን ፊክሽን አሸናፊ ሆኗል። የሽልማት ሥነ ሥርዓቱ ፖለቲካዊ መልእክቶችም የተላለፉበት ነበረ። አንዳንድ ታዳሚዎች የኪነጥበብ ሰዎች ለተኩስ አቁም የሚል በጋዛ የተኩስ አቁም እንዲደረግ የሚጠይቅ እንቅስቃሴ ደጋፊዎች የሚታወቁበትን ልብስ ላይ የሚጣበቅ ብርቱካናማ ቁልፍ አድርገው ታይተዋል። በናዚ የአይሁዶችን ጭፍጨፋ በተመለከተ የተሰራውና የዓለም አቀፍ ምርጥ ፊልም ዘርፍ አሸናፊ የሆነው ኢንትረስት ዞን ፊልም አዘጋጅ ጆናታን ግሌዘር እስራኤል ጋዛን መቆጣጠሯን ባወገዘበት ንግግሩ እስራኤልም ሆነ ጋዛ ውስጥ ሕይወታቸውን ያጡ ሰዎች ሰዎችን ከአዎንታዊ ሰብዓዊ እሴቶቻቸው የመንጠቅ ተግባር ጋር ሰለባዎች መሆናቸውን አጉልቷል። ሽልማቱ ከመጀመሩ በፊት ከአዳራሹ ፊት ለፊት በነበረው በጋዛ ተኩስ አቁም እንዲረጋገጥ በጠየቀው የተቃውሞ ሰልፍ ምክንያት እንግዶች ወደ ስፍራው የሚያደርሳቸውን ጎዳና ለመቀየር ተገድደዋል። በተመሳሳይ 20 days in Mariupol የተሰኘው በምርጥ ዘጋቢ ፊልም ዘርፍ አሸናፊ የሆነው ፊልም አዘጋጅ ስላቭ ቸርኖቭ በሩሲያ ከተወረረችው ሀገሩ ዩክሬን ጋር ተያያዥ መልእክቶችን አስተላልፈዋል። ይህንን ፊልም ባልሰራው እመኝ ነበር የሚል የመጀመሪያው የፊልም አዘጋጅ ሳልሆኑ አልቀርም ያለው ቸርኖቭ ሩሲያ ዩክሬን እንዳታጠቃ ከተሞችን እንዳትቆጣጠርና በሺዎች የሚቆጠሩ ዩክሬናውያንን እንዳትገድል ማድረግ የሚችል ቢሆን ኑሮ ሽልማቱን አሳልፎ ቢሰጥ በወደደ ተናግረዋል። በአጠቃላይ ከ20 በላይ ሽልማቶች የተሰጡበትን የዘንድሮውን የሽልማት ስነስርዓት የመራው መድረክ መሪ የቴሌቪዥን ትርኢት አቅራቢው ጂሚ ኪሜል ሲሆን፣ ታዳሚውን በጨዋ ደንብ ሲያዝናና አንዳንዴም በነገር ሸንቆጥ እያደረገ አምሽቷል። ራቁቱን መድረክ ላይ የወጣው ጆን ሲናን ጨምሮ ረዳት የሽልማት ስነስርዓት አቅራቢዎችና ሸላሚዎች ጣል ባደረጓቸው አስቂኝ ክዋኔዎች ዜናዎችና ቀልዶች ከቅርብ ዓመታት ወዲህ ውጥረት ያልተለየውን የሽልማት ሥነ ሥርዓት አፍታተውታል። ሳምሻችሁ በእጅጉና አመሰግናለን። አድማጮቻችንና ተመልካቾቻችን መልካም ምሽት ይሁንላችሁ።